የዲ ደብልዩ ዜና። በመጀመሪያም ዋና ዋና ዜና፣ የኢትዮጵያ የተቃውሞ ፖለቲካ መሪዎችና አክቲቪስቶች ጦርነት ይቁም፣ ግፋዊ አገዛዝ ይብቃ፣ ሰላም ይምጣ የሚል ጥሪ ያቀረቡበትን ትዕይንተ ሕዝብ በበይነ መረብ አማካኝነት እያካሄዱ ነው። በኦሮሚያና ቤንሻንጉል ጉሙዝ ክልሎች አዋሳኝ አካባቢዎች በፖለቲካና የብሔር ልዩነት ምክንያት የተቀሰቀሰ ግጭት እየተባባሰ መሄዱን በአውሮፓ ኮሚሽን ስር የሚገኘው የአውሮፓ የሲቪል ጥበቃና የሰብአዊ እርዳታ ስራ ክፍል አስታወቀ። በምስራቃዊ ዩክሬን በምትገኘው ከአርካይቭ ከተማ ላይ ሩሲያ በድሮኖች እና ሚሳይሎች በፈጸመችው ከፍተኛ ጥቃት ሶስት ሰዎች ሲገደሉ 21 መቁሰላቸውን ባለስልጣናት አስታወቁ። ዜናው በዝርዝር የኢትዮጵያ የተቃውሞ ፖለቲካ መሪዎችና አክቲቪስቶች ጦርነት ይቁም፣ ግፋዊ አገዛዝ ይብቃ፣ ሰላም ይምጣ የሚል ጥሪ ያቀረቡበትን ትዕይንተ ህዝብ በበይነ መረብ አማካኝነት እያካሄዱ ነው። በዩቲዩብ በቀጥታ የተሰራጨ በሚገኘው መርሃ ግብር ከተለያዩ ብሔሮችና ድርጅቶች የተወከሉ ፖለቲከኞች፣ ተንታኞችና አክቲቪስቶች ይካፈሉበታል። ትዕይንተ ህዝቡን ያቀናጀው የአብሮነት ኢትዮጵያ አስተባባሪ አቶ ልደቱ አያሌው ጠቅላይ ሚኒስትር አብይ አህመድና የህወሀ ሊቀመንበር ደብረጽዮን ገብረ ሚካኤልን ጨምሮ አራት ፖለቲከኞች ንግግር እንዲያደርጉ ተጋብዘው ሳይገኙ መቅረታቸውን ተናግረዋል። አቶ ልደቱ በመርሃ ግብሩ መክፈቻ በሀገሪቱ እየተከሰተ ያለው የኢኮኖሚ ቀውስ፣ የማህበራዊ ትስስር መበጣጠስና የእርስ በርስ ጦርነት በተባበረ ትግል በፍጥነት መቀልበስ አለበት ብለዋል። ያ ካልሆነ ግን የመጨረሻ ጣፈንታችን መፈራረስ ሊሆን ይችላል ሲሉ አስጠንቅቀዋል። የኢትዮጵያ ሰላም ወደ ነበረበት መመለስ ወሳኝ፣ አስቸኳይና ግዴታ እንደሆነ ሊቃኑ መስማማት እንደሚኖርባቸው የተናገሩት ፕሮፌሰር ሕዝቅኤል ገቢሳ በበኩላቸው በዚህ ላይ ለመገናኘትና ለመደራደር መዘጋጀት እንዳለባቸው ጥሪ አቅርበዋል። ሊቃኑ በሰላም አስፈላጊነት ላይ ከተስማሙ ለትግበራ የሚያግዝ ተጨባጭ መርሃ ግብር ሊኖር ይገባል ብለዋል። የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ባሰሙት ንግግር በሁሉም የፖለቲካ ኃይሎች ዘንድ አንድነት ሊኖር ይገባል የሚል መልእክት አስተላልፈዋል። የእናት ፓርቲ ሊቀመንበር ሰይፈ ስላሴ አያሌው በበኩላቸው ድርድር በአስቸኳይ እንዲጀመር የፖለቲካ እስረኞች፣ የማህበረሰብ አንቂዎች፣ ጋዜጠኞችና በማንነታቸው ታስረዋል ያላቸው ዜጎች እንዲፈቱ ጥሪ አቅርበዋል። በመርሃ ግብሩ ከተሳተፉ መካከል የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ምክትል ሰብሳቢ ራሄል ባፌ፣ የቀድሞው የኢትዮጵያ ውጭ ጉዳይ ሚኒስትር ገዱ አንዳርጋቸው እንደ እዚሁም የኦሮሞ ፌዴራላዊ ኮንግረስ አመራሮች አንዱ የሆኑት አቶ ጀዋር መሐመድ ይገኙበታል። በኦሮሚያና በቤንሻንጉል ጉሙዝ ክልሎች አዋሳኝ አካባቢዎች በፖለቲካ እና በብሔር ልዩነት ምክንያት የተቀሰቀሰ የትጥቅ ግጭት እየተባባሰ መሄዱን በአውሮፓ ኮሚሽን ስር የሚገኘው የአውሮፓ የሲቪል ጥበቃና የሰብአዊ እርዳታ ስራ ክፍል አስታወቀ። በሁለቱ ክልሎች አዋሳኝ አካባቢዎች የተቀሰቀሰ ግጭት ሳቢያ ከ11 ሺ በላይ ሰዎች መፈናቀላቸውን በዳይሬክቶሬት ጀነራል ደረጃ የተዋቀረውና የህብረቱን የሰብአዊ እርዳታና የሲቪል ሰዎች ጥበቃ የሚያስተባብረው የስራ ክፍል ያወጣው መግለጫ ይጠቁማል። በመግለጫው መሰረት በኦሮሚያ ክልል ሳሲ ግዋ ወረዳ ሃሮ ዋታ አቀበሌ በተፈጸመ ጥቃት ከቀያቸው የተፈናቀሉ 5500 ገደማ ሲቪል ሰዎች በመንግስት መስሪያ ቤቶች ተጠልለው ይገኛሉ። በቤንሻንጉል ጉሙዝ ክልል ካማሺ ዞን ከኦሮሚያ ክልል የተነሱ ማንነታቸው የማይታወቅ ታጣቂዎች በፈጸሟቸው ጥቃቶች 5900 ገደማ ሰዎች መፈናቀላቸውን የአውሮፓ የሲቪል ጥበቃና የሰብአዊ እርዳታ መስሪያ ቤት አስታውቋል። ከነዋሪዎች መካከል ህይወታቸውን ያጡ ወይም የተጎዱ መኖራቸውን መግለጫ ይጠቁማል። ተፈናቃዮቹ የምግብና ምግብ ነክ ያልሆኑ እርዳታዎችና የደህንነት ጥበቃ እንደሚሹ በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ዩኤንኦቻ ማስታወቁን በትላንትናው መግለጫ ላይ ሰፍሯል። በደቡብ ኦሞ ዞን ዳሰነች ወረዳ በተከሰተ ጎርፍ 1753 አባወራዎች ከቀያቸው መፈናቀላቸውን የአካባቢው መንግስት አስታወቀ። በወረዳው ጎርፍ የተከሰተው የኦሞ ወንዝ ሞልቶ መደበኛ የመፍሰሻ አቅጣጫውን ለቆ በመውጣቱ እና የቱርካን ሐይቅ መደበኛ የውሃ ይዞታውን በከፍተኛ ፍጥነት በመልቀቁ እንደሆነ የዳሰነች ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ትላንት አርባ አስታውቋል። በወረዳው በተከሰተው ጎርፍ ምክንያት በአጠቃላይ 8445 ሰዎች ዳግም መፈናቀላቸውን የዳሰነች ወረዳ አደጋ ስጋት ስራ አመራር ጽፈት ቤት ኃላፊ አቶ ኡስማን ሰይድ መናገራቸውን መግለጫ ይጠቁማል። ከኢትዮጵያ ወደ ኬንያ ወደሚገኘው ቱርካና ሐይቅ የሚፈሰው የኦሞ ወንዝ እየሞላ የአካባቢውን ነዋሪዎች ሲያፈናቅል የአሁኑ የመጀመሪያው አይደለም። ከዚህ ቀደም በተከሰተ ተመሳሳይ የጎርፍ አደጋ ከቀያቸው የተፈናቀሉ ሰዎች አሁንም በሶስት ቦታዎች በጊዜያዊነት ተጠልለው እንደሚገኙ የደቡብ ኢትዮጵያ ክልል የግብርና ቢሮ ኃላፊ መሪሁን ፍቅሩ መናገራቸውን የክልሉ የመንግስት ኮሚኒኬሽን ቢሮ ከትላንት በስቲያ ሐሙስ በተረጋገጠ የፌስቡክ ገጹ ያሰራጨው ጽሑፍ ይጠቁማል። ኃላፊው እንዳሉት በ2016 ክረምት የተከሰተ ተመሳሳይ የውሃ ሙሌት የ28 የሚሆኑ ቀበሌያትን አፈናቅሎ ነበር። ይህ chivalry note. የእስራኤል ጦር በሰሜናዊ ጋዛ የሚገኙ ነዋሪዎች መንደራቸውን ለቀው እንዲወጡ ትእዛዝ ሰጠ። ጦሩ በአረብኛ ባስተላለፈው መልእክት ወደ እስራኤል ሮኬት ተተኩሶባቸዋል ያላቸውን እያንዳንዳቸውን ዞኖች ላይ ጥቃት እንደሚፈጸም አስታውቋል። የእስራኤል ጦር ቃል አቀባይ አቪቼ አድራኤ በኤክስ ባሰፈሩት መልእክት ለራሳችሁ ደህንነት በአፋጣኝ ወደ ደቡብ ለቃችሁ ውጡ የሚል ማስጠንቀቂያ ሰጥተዋል። ማስጠንቀቂያው የጋዛ ከተማ ሰሜናዊ ምዕራብ አካባቢና ጃባልያን የሚመለከት ነው። መከላከያ ሚኒስትር እስራኤል ካድስ ሐማስ ጥቃት በፈጸመበት መስከረም 2016 የታገተ ታይላንዳዊ አስከሬን ከራፋህ አካባቢ የእስራኤል ጦር ከታጣቂዎች ማስለቀቁን ይፋ አድርገዋል። እስራኤል ዛሬ ቅዳሜ በጋዛ ሰርጥ በፈጸመቻቸው የአየር ጥቃቶች 45 ሰዎች መገደላቸውን የሕክምና የመረጃ ምንጮች እንደተናገሩ ሬውተርስ ዘግቧል። በሰሜናዊ ጋዛ ሳብራ በተባለ ቦታ በተፈጸሙ የአየር ጥቃቶች ብቻ ቢያንስ 15 ሰዎች መገደላቸውንና 50 መቁሰላቸውን የአካባቢው የጤና ባለስልጣናት ተናግረዋል። yeah በምስራቃዊ ዩክሬን በምትገኘው ካርካይቭ ከተማ ላይ ሩሲያ በድሮኖችና ሚሳይሎች በፈጸመችው ከፍተኛ ጥቃት ሶስት ሰዎች ሲገደሉ 21 መቁሰላቸውን ባለስልጣናት አስታወቁ። የከተማዋ ከንቲባ ኢሆር ቴሬኮቭ በካርካይቭ የሌሊቱ ድብደባ በሩሲያና በዩክሬን መካከል ጦርነት ከተቀሰቀሰ ወዲህ እጅግ ከባዱ እንደሆነ መግለጻቸውን አሶሼትድ ፕረስ ዘግቧል። ከንቲባው እንዳሉት ድብደባው የመኖሪያ ቤት ህንፃዎችና ቤቶችን አውድሟል። ሩሲያ ባለፉት ቀናት በዩክሬን በተደጋጋሚ የፈጸመቻቸው ጥቃቶች ርታት ሁለቱ ተፋላሚ ኃይላት በቅርቡ ከሰላም ስምምነት ላይ ይደርሳሉ የሚለውን ተስፋ አዳክሞታል። የዩክሬን አየር ኃይል ሩሲያ ሌሊቱን በ215 ሚሳይሎችና ድሮኖች ጥቃት መፈጸሟን አስታውቋል። ከእነዚህ መካከል 87 ድሮኖችና 7 ሚሳይሎች ማክሸፉን አየር ኃይሉ ገልጿል። ከዚህ በተጨማሪ የዩክሬን አየር ኃይል ሱ35 ተብሎ የሚጠራ ተዋጊ የጦር ጀት መጥቶ መጣሉን በቴሌግራም በኩል በአሰራጨው መግለጫ ይጠቁማል። የዩክሬን ውጭ ጉዳይ ሚኒስትር አንድሬ ሲቢያህ ከካርካይቭ በተጨማሪ በዶኔትስክ ዲኒፕሮቭስክ፣ ኦዴሳ ግዛቶችና ቴርኖፒል ከተማ ጥቃቶች መፈጸማቸውን በማህበራዊ መገናኛ ዘዴ በጻፉት መልእክት አስታውቀዋል። ውጭ ጉዳይ ሚኒስትሩ ሩሲያ የምትፈጽመውን ግድያና ውድመት ለማቆም በሞስኮ ላይ ከፍ ያለ ጫና ከማሳደር በተጨማሪ ዩክሬንን ለማጠናከር ተጨማሪ እርምጃ ያስፈልጋል ብለዋል። የሩሲያ አየር ኃይል በዩክሬን ወታደራዊ ኢላማዎች ላይ ያነጣጠሩ ያላቸውን ጥቃቶች ረዥም ርቀት በሚወነጨፉ የጦር መሳሪያዎችና በድሮኖች እንደፈጸመ ዛ ቅዳሜ አረጋግጧል። የሩሲያ አየር ኃይል የጥቃቶቹ ዓላማ ተሳክቷል፣ የተመረጡት ኢላማዎችም ሙሉ በሙሉ ተመጥተዋል ብሏል። በጥቁር ባህር ላይ አራት የዩክሬን ሰው አልባ ጀልባዎች መውደማቸውን የሩሲያ ዜና አገልግሎቶች የሀገሪቱን የመከላከያ ሚኒስቴር ዋቢ በማድረግ ዘግበዋል። በተያዘ ዜና ዩክሬንና ሩሲያ የሟች ወታደሮች አስከሬን ልውውጥን በተመለከተ እየተወዛገቡ ነው። ሩሲያ ዛሬ ቅዳሜ የአስከሬን ልውውጡን ዩክሬን አዘጊታለች ስትል ብትወረጅልም አንድሬ ኮቫሌንኮ የተባሉ የዩክሬን የብሔራዊ ደህንነትና የመከላከያ ምክር ቤት ባለስልጣን ክሱ ውሸት ነው ሲሉ አጣጥለዋል። የሩሲያ ተደራዳሪ የሆኑት ቭላድሚር ሜድኒስኪ በማህበራዊ መገናኛ ዘዴ የዩክሬን ወገን የጦር ምርኮኞች እና አስክሬኖችን መቀበልና መለዋወጡን ላልታወቀ ጊዜ ሳይጠበቅ አራዝሟል ሲሉ ከሰው ነበር። አንድሬ ኮቫሌንኮ ግን ከሩሲያ ወገን የወጣው መግለጫ ከእውነታውም ሆነ የጦር ምርኮኞች ለመለዋወጥና አስክሬኖችን ወደ ሀገራቸው ለመመለስ ከተደረሰው የቀደመ ስምምነት አይጣጣምም ብለዋል። ሁለቱ ወገኖች በቱርክ ባደረጉት ድርድር 6000 የጦር ምርኮኞችና የወታደሮች አስክሬኖች ለመለዋወጥ ተስማምተዋል። ሩሲያ የ1212 ወታደሮች አስክሬኖች ለማስረከብ እየተጠባበቀ የጠበቀች መሆኗን ተደራዳሪዋ ቭላድሚር ሜድኒስኪ ገልጸዋል። ከዚህ በተጨማሪ ሀገራቸው እድሜያቸው ከ25 ዓመት በታች የሆነ የቆሰሉና በጽኑ የታመሙ 640 የጦር ምርኮኞች ስም ዝርዝር ለዩክሬን ማስረከቧን አስታውቀዋል። በስምምነቱ መሰረት የሩሲያ ተወካዮች ድንበር ላይ ቢጠብቁም የዩክሬን ተወካዮች እንዳልተገኙ አስታውቀዋል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። የኢትዮጵያ የተቃውሞ ፖለቲካ መሪዎችና አክቲቪስቶች ጦርነት ይቁም፣ ግፋዊ አገዛዝ ይብቃ፣ ሰላም ይምጣ የሚል ጥሪ ያቀርቡበትን ትዕይንተ ሕዝብ በበይነ መረብ አማካኝነት እያካሄዱ ነው። በኦሮሚያና ቤንሻንጉል ጉሙዝ ክልሎች አዋሳኝ አካባቢዎች በፖለቲካዊና የብሔር ልዩነት ምክንያት የተቀሰቀሰ የትጥቅ ግጭት እየተባባሰ መሄዱን በአውሮፓ ኮሚሽን ስር የሚገኘው የአውሮፓ የሲቪል ጥበቃና የሰብአዊ እርዳታ ስራ ክፍል አስታወቀ። በምስራቃዊ ዩክሬን በምትገኘው ካርካይቭ ከተማ ላይ ሩሲያ በድሮኖችና ሚሳይሎች በፈጸመችው ከፍተኛ ጥቃት ሶስት ሰዎች ሲገደሉ 21 መቁሰላቸውን ባለስልጣናት አስታወቁ። ዜናው በዚሁ አበቃ። ጤና